ባቡር የለ፣ ታክሲ የለ፣ የአየር በረራ የሚባል የለ። ህንድ ሁሉን ነገሯን ዘጋግታለች። ካለፉት ና አራት ቀናት አንስቶ አንድ በአንድ እያለ በመላ ህንድ ያስቸኳይ ጊዜዋች ታውጇል። ሰዎች ወደ ውጭ እንደሄዱ የሚፈቀድላቸው የምግብ ሸቀጦችን ለመግዛት ወይንም ደግሞ ሐኪም ቤት ቀጠሮ ካላቸው ብቻ ነው። በተለይ በመዲናይቱ ኒው ዴሊ ውሳኔው እጅግ ጽኑ ይመስላል። የኒው ዴሊ የጤና ሚኒስትር ጄን ስለ ውሳኔው ሲናገሩ ነዋሪው ፍጹም ሳይደመም አልቀረም ከመድኃኒት መሸጫዎች ከሐኪም ቤቶች፣ ክሊኒኮች እና የመባልእት መሸጫ መደብሮች ውጪ በአጠቃላይ ምንም እንዳይከፈት መወሰኑ ለሁሉም ግልጽ የሆነ ይመስላል። አስረግጭ የመናገር መናገር የሚሻው ውሳኔውን የማይከተሉ በገንዘብ የሚቀጡ አሊያም የሚታሰሩ መሆኑን ነው። በማህበራዊ መገናኛ አውታሮች ላይ ፖሊሶች፣ ጎዳናዎች ላይ ሰዎችን በቆመጥ ሲነርቱ የሚታይባቸው ተንቀሳቃሽ ምስሎች ተሰራጭቷል። ከመላው ሀገሪቱ የወጡ መሰል ቪዲዮዎች ማህበራዊ መገናኛ አውታሩን አጨናንቋል። አስቸኳይ ጊዜ አዋጁ በብርቱ የጎዳው የዕለት ጉርሳቸውን ለማግኘት በየጎዳናዎቹ የሚንከራተቱትን ምንዱባኖች ነው። የህንድ ጋዜጠኞች በርካታ መንገደኞች ከኒው ዴልሂ ወደ አገሪቱ የተለያዩ የገጠር መንደሮች ሲያቀኑ የሚያሳዩ ፎቶዎችን አንስቷል። እነዚህ ሰዎች ወደ ገጠሪቱ ክፍል አቅንተው እዚያ በሚኖሩ ቤተሰቦቻቸው ዘንድ ተዋሲው እንዳይሰራጭ ለማድረግ ታስቦም ነበር። አስቸኳይ ጊዜ አዋጁ መነገሩ ተዋሲው በገጠሪቱ ክፍል ከተስፋፋ ጥፋቱ የከፋ ነው። በከተሞች ውስጥ አብዛኛው ነዋሪ በተቻለው መጠን ቤት ውስጥ ለመቆየት ጥረት እያደረገ ነው። ከፖለቲከኞች አንስቶ እስከ ታዋቂ የቦሊውድ የፊልም ባለሙያዎች ነዋሪው ራሱን ከተዋሲው እንዴት መከላከል እንዳለበት የሚያስገነዝቡ መልእክቶችን በተንቀሳቃሽ ምስሎች ያስተላልፋሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አሰሪዎች ለሰራተኞቻቸው ደሞዝ መክፈል እንዲቀጥሉ ጥሪ አስተላልፏል። የቦሊውድ ተዋንያን በተለያየ አቅጣጫ ህብረተሰቡን ለማስገንዘብ ጥረት እያደረጉ ነው። በህንድ ፊልም ስሙ ሳይጠቀስ የማይታለፈው ዝነኛው ተዋናይ ሻሩካን አዝናኝና አስቅኝ በሆነ መንገድ ስለ ኮሮና ተዋሲ ገለጣ አድርጓል። በህንድ ለማመን በሚያስቸግር ሁኔታ የተዛቡና የሐሰት መረጃዎች እየተሰራጩ በመሆኑ ነዋሪው ከኮሮና ተዋሲ ያድነኛል በሚል የላም ሽንት ሳይቀር ለመጠጣት ሲረባረብ ተስተውሏል። ያም በመሆኑ ሻሩቅ አዝናኝ በሆነ መንገድ ሰው መንግስትን ወይንም ባለስልጣናት የሚሉትን መስማት እንዳለበት በመግለጥ ከኮሮና እንዴት ራስ መጠበቅ እንደሚገባና ምልክቶቹም ምን እንደሚመስሉ ማብራሪያ ሰጥቷል። ከዚያም ከፊልሞቹ ምርጥ ምርጥ ትዕይንቶችን እየመረጠም አሳይቷል። የኮሮና ተዋሲ በርካታ ነዋሪ ባላት ህንድ ውስጥ እንደ ሱናሚ በርካቶችን ሊቀጥፍ ይችላል ሲሉ ባለሙያዎች ከወዲሁ ስጋታቸውን ገልጧል። ያም በመሆኑ ብዙዎች ከፊታቸው የተደቀነውን ፈተና ለመጋፈጥ የተቻላቸውን ጥረት እያደረጉ ነው። ከምንም በላይ ደግሞ የአገሪቱ ዕውቅ ተዋንያን ህብረተሰቡ ግንዛቤ እንዲጨብጥ እየተረባረቡ ነው።